ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ19 በ25ና በ31 ሜትር ባንድ ከዋሽንግተን ዲሲ የሚያስተላልፈውን ፕሮግራም አሁን ጀመረ። ሰላም ጤና ይስጥልን። እንደምናምሽታችኋል፣ የተከበራችሁ አድማጮቻችን የሐሙስ ታህሳስ 23 2012 ዓ ም እንደ ፈረንጆቹ ደግሞ ጥር ወይም ጀንዋሪ 2 ፕሮግራሞቻችንን ይዘንላችሁ ቀርበናል። ከዋሽንግተን ዲሲ ለምሽቱ በየስፍራው ካሉ ዘጋቢዎቻችን የደረሱን ወቅታዊ ዘገባዎች አሉን። የአስተዳደር ወሰንና የማንነት ጉዳዮች ኮሚሽን አባላት ከደቡብ ክልል ምክትል ርዕሰ መስተዳድር ጋር ዛሬ በሐዋሳ ከተማ ምክክር አድርገዋል። አንዱ ዝግጅታችን ይሆናል። ኢትዮጵያ የበለጠ ረብሔራዊ ብሔራዊ የሆነች አገር ሀገር በወሰንና በማንነት ምክንያት ማንወዛገብበት አገር ሆኖ ለመገንባት በሚደረገው እንቅስቃሴ ውስጥ የክልሉ የክልሉ ምክትል ርዕሰ መስተዳድር አቶ ርስቱ ኢርዳውን ድምፅ ነው የሰማ ነው። በአብይ ርዕስ ዝርዝሩ እናቀርባለን። የምሽቱ አስተናጋጃችሁ ቆንጂት ታየነኝ፣ ለዜናው ዳነች ፍሳሐዬ፣ አቀናበሪያችን ብርሃን ኃይሉ፣ ቴክኒሽያኑ ቮይቴክ ዞርኛክ ቀርበዋል። ፕሮግራሞቻችንን በነገራችን ላይ ከአጭር ሞገድ በተጨማሪ በናይል ሳትና አሃዱ 94.3 ላይ መከታተል እንደምትችሉ ከወዲሁ ልናስታውስ እንወዳለን። አብራችሁን እስከ አራት ሰዓት ድረስ እንድታመሹ የአክብሮት ግብዣችን ነው። አሁን በቀጥታ ለዜናው ወደ አዳነች እመራለሁ። በቅድሚያ ርዕሰ ዜናዎቹ ህዝባዊ ወያነ ሐርነት ትግራይ ህወሓት በመጪው ቅዳሜና እሁድ አስቸኳይ ጉባኤ እንደሚያካሄድ ታወቀ። ሱዳን ውስጥ በግጭት በታመሰችው ዳርፉር በሚካሄደው የጎሳ ግጭት ቢያንስ 45 ሰዎች ተገድለው ከ200 በላይ እንደቆሰሉ የቀይ ጨረቃ ማህበር ገለጸ። በዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ላይ ይመሰረታል በተባለው ክስ ጉዳይ ቀርበው የእማኝነት ቃል ለመስጠት ዝግጁ መሆናቸውን የግል ጠበቃቸው ሩዲ ጆሊያኒ አስታወቁ። አሁን ዜናዎች በዝርዝር ህዝባዊ ወያነ ሐርነት ትግራይ ህወሓት በመጪው ቅዳሜና እሁድ አስቸኳይ ጉባኤ ያካሄዳል። የጽናትና መመከት ጉባኤ በሚል መሪ ሐሳብ እንደሚካሄድ ተገልጿል። በዚህ ጉዳይ ፓርቲው በውህደቱ ጉዳይ የመጨረሻ ውሳኔ ያሳልፋል ተብሎ ይጠበቃል። ሙልጌታ ጽብሃ ከመቀለ ዝርዝር ዘገባለው። ህዝባዊ ወያነ ሓርነት ትግራይ ህወሓት በታሪኩ ለመጀመሪያ ጊዜ ነው አስቸኳይ ጉባኤ የጠራው። ቀጣይ ቅዳሜና እሁድ የፓርቲው አስቸኳይ ድርጅታዊ ጉባኤ እንደሚካሄድ የህወሓት ጽሕፈት ቤት ለአሜሪካ ድምፅ በጽሑፍ አስታውቋል። የፓርቲው ድርጅታዊ ጉባኤ በውህደት ጉዳይ የመጨረሻ ውሳኔ ይሰጣል ተብሎ ተጠብቋል። በዚህ አስቸኳይ ድርጅታዊ ጉባኤም 1066 ጉባኤተኞች ይሳተፋሉ ተብሏል። ባለፈው ቅዳሜና እሁድ በመቀለ ከተማ በተካሄደው ህዝባዊ ሰብዓዊ ጉባኤ የህወሀት ስራ አስፈጻሚና ማዕከላዊ ኮሚቴዎች ወደ ብልጽግና ፓርቲ ላለመግባት ያሳለፉት ውሳኔ እንደሚደግፉት ተሳታፊዎች በወጡት የአቋም መግለጫ ገልጸው እንደነበር ይታወቃል ህወሀት ኢህአዴግ ከመሰረቱ ፓርቲዎች አንድ ሆኖ በአሁኑ ጊዜ በውህደት ለተመሰረተው አዲስ ብልጽግና ፓርቲ ለመቀላቀል ያልወሰነም በኢትዮጵያ ካሉ ገዢ ፓርቲዎች ብቸኛው ነው ለአሜሪካ ድምጽ ሙልጌታ ጽበሃ መቀለም ሙልጌታ እንደዘገባው እናመሰግናለን ኢትዮጵያ በቀጣይ አምስት ዓመታት ሳተላይቶች የሚገነቡበትና የሚፈተሹበት ማዕከል ለመገንባት እቅድ መያዟን የስፔስ ሳይንስና ቴክኖሎጂ ኢንስቲትዩት ኃላፊ ዶክተር ሰሎሞን በላይ ለአሜሪካ ድምፅ ሬዲዮ ተናገሩ። ዶክተር ሰሎሞን መሰል ግዙፍ መርሃ ግብሮችን እውን ለማድረግ እንዲቻል መላ ኢትዮጵያውያን እንዲደግፏቸው ጥሪ አቅርበዋል። ሀብታሙ ስዩም ዝርዝራለው። በቅርቡ ወደ ህዋ ካመጠቀቻት ኢቲአር ኤስኤስ አንድ ሳተላይት ኢትዮጵያ ግብርናና ከተማ ልማትን ለመሰሉ ዘርፎች የሚበጁ መረጃዎችን መሰብሰብ መጀምሯን የተናገሩት ኢትዮጵያ ስፔስ ሳይንስና ቴክኖሎጂ ኢንስቲትዩት ኃላፊ ዶክተር ሰለሞን በላይ በመጪው ጥቂት ዓመታት ውስጥ ሀገሪቱ ወደ ሳተላይት መገንባት ስራ እንድትገባ እቅድ መያዙን ተናግረዋል። በሚቀጥሉ ነው አምስት ዓመት ውስጥ አንደኛው ሳተላይት ከጫፍ ከጫፍ ማምረቻና መሞከራ መፈተሻ ማዕከል መገንባት ነው። ሁለተኛ የኮሚኒኬሽን ሳተላይት መገንባት ነው። ሶስተኛ ሀይ ሪዞሌሽን ከፍተኛ በደንብ በግልጽ ማመልከት የሚችል ከዚህ የተሻለ የመሬት ምልከታ እንደዚሁ ሪሞት ሴንሲንግ ሳተላይት መገንባት ነው። ከዚህ በተጨማሪም ላሊበላ ላይ የተጀመረውን ዓለም አቀፍ የስነ ፈለግ ጣቢያ ማጠናቀቅ፣ ለሬዲዮ አስትሮኖሚ ዘርፍ የሚሆን ማዕከል መገንባትን የመሰሉ የምርምር የመሰረተ ልማት ግንባታና ዓለም አቀፍ ግንኙነት ስራዎች በእቅዳቸው እንደተካተቱ ተናግረዋል። እነዚህ መርሃ ግብሮች ለሚፈልጉት ከፍተኛ የገንዘብ ፈሰስ ምንጩ ከየት እንደሚሆን የተጠየቁት ዶክተር ሰለሞን ይህንን መልሰዋል። የመንግስት በጀት በየደረጃው ይደረግለታል፣ መንግስት ይመደባል። ሁለተኛው ደግሞ በተለይ በአስትሮኖሚ ዘርፍ ብዙዎቹ ዓለም አቀፎች በኢትዮጵያ ጥሩ የሆነ የምርመር ቦታ መሆን የሚያስችል ስለሆነ በጋራ ለመስራትም ስራዎች ይመቻቻሉ። ዋናው ተዋናኝ ግን መንግስትና ሕዝብ ነው። ከዚህ በተጨማሪም በየትኛውም የዓለም ክፍል የሚኖሩ ኢትዮጵያውያን ለመርሃ ግብሮቹ መሳካት ድጋፋቸውን እንዲቸሩ ዶክተር ሰለሞን በላይ ጠይቀዋል። ለአሜሪካ ድምፅ ራዲዮ ሀብታሙ ስዩም ዋሽንግተን ዲሲ። ሀብታሙን፣ እናመሰግናለን። በዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ላይ ይመሰረታል በተባለው ክስ ጉዳይ ቀርበው የእማኝነት ቃል ለመስጠት ዝግጁ መሆናቸውን የግል ጠበቃቸው ሩዲ ጁሊያኒ አስታወቁ። ጁሊያኒ ኡክራይን በትራምፕ የፖለቲካ ተቀናቃኝ ላይ ምርመራ እንድትከፍት ጫና ለማሳደር ቁልፍ ሚና የተጫወቱ ሰው ናቸው ተብሎ ይከሰሳሉ። ማይክል ብራውን ያጠናቀረውን ዘገባ ሰለሞን አባተ ያቀርበዋል። ሩዲ ጁሊያኒ ለእማኝነት እንደሚቀርቡ የተናገሩት የአዲሱን ዓመት ዋዜማ ከፕሬዚደንቱ ጋር ለማክበር ፍሎሪዳ በሚገኘው ማራላጎ መዝናኛ ከትናንት በስቲያ ምሽት እንደደረሱ ነበር። እመሰክራለሁ። የማሳያቸው ጭብጦች አሉኝ። የማብራራው አለኝ። አጠር አጠር ያሉ ማስረጃዎችንም አቀርባለሁ። ማድረግ የምችለውን ሁሉ አድርጋለሁ። ክሱንም እሞግተዋሉ። በፕሬዚደንት ትራምፕ ላይ ይመሰረታል የተባለው ክስ የመጪው ፕሬዚደንታዊ ምርጫ ዋነኛ ተቀናቃኛቸው ሊሆኑ እንደሚችሉ በሚነገረው የቀድሞ ፕሬዚደንት ጆ ባይደንና ልጃቸው ሃንተር ላይ ኬየቭ ምርመራ እንድትከፍት ለማስገደድ ስልጣናቸውን ያለ አግባብ ተጠቅመዋል፣ እንዲሁም ጉዳዩን ለማጣራት በተወካዮች ምክር ቤቱ የተካሄደውን ምርመራ ለማስተጓጎል ጥረት አድርገዋል የሚሉ ሁለት ጭብጦችን የያዘ ነው። ክሱን እንዲዳኝ የሚጠበቀው የህግ መወሰኛ ምክር ቤቱ ፍትሃዊ የፍርድ ሂደት ለማድረጉ ማረጋገጫ እስካላ ያገኘሁ ዶሴውን አልክም ሲሉ የሕግ መምሪያው አፈ ጉባኤ ናንሲ ፔሎሲ በመያዛቸው ምክንያት ሴኔቱ ጉዳዩን የሚያዩበት ጊዜ ገና አልተቆረጠም። ሰለሞን እናመሰግናለን። ኬንያ ውስጥ ላሙ በተባለው የጠረፍ ወረዳ በአልሸባብነት የሚጠረጠሩ አማጽያን አንድ የመንገደኞች አውቶቡስ አጥቅተው ሶስት ሰዎች መሞታቸውን የአገሪቱ ባለሥልጣኖች ገልጸዋል። ሦስት ሌሎች ደግሞ በጥቃቱ ቆስለዋል ተብለዋል። አውቶቡሱ ከሞምባሳ ከተማ ወደ ላሙ ይጓዝ እንደነበር ታውቋል። የላሙ ወረዳ ኮሚሽነር ሩንጉ ማቻሪያ ስለ ጥቃቱ ለኬንያ ሚዲያ አረጋግጠዋል። የኬንያ ወታደራዊና የጸጥታ ኃይሎች ተጠርጣሪዎቹን ፍለጋ አካባቢውን እያሰሱ በመሆናቸው ወደ ላሙ አካባቢ ጉዞ እንዳይኖር ታግዷል። የሶማሊያው አልሸባብ ካለፈው አስርተ ዓመት አንስተው ኬንያ ላይ በርካታ ጥቃቶች ሲያካሄድ ቆይተዋል። ጥቃቱን የሚያካሄደው ኬንያ ሶማሊያ ላለው የአፍሪካ ህብረት የሰላም ተልዕኮ ወታደሮች ማቅረቧን ለመበቀል ነው ይላል። ሱዳን ውስጥ በግጭት በታመሰችው ዳርፉር በሚካሄደው የጎሳ ግጭት ቢያንስ 48 ሰዎች ተገድለው ከሁለት መቶ በላይ እንደቆሰሉ የቀይ ጨረቃ ማህበር ገልጿል። ግጭቱ ትላንት ሌሊት በምዕራብ ዳርፉር ክፍለ ግዛት መዲና ጄናይና እንደተጀመረና 48 ሰዎች ተገድለው 241 ሰዎች እንደቆሰሉ ቀይ ጨረቃ ጠቁሟል። በርካታ መኖሪያ ቤቶች እንደጋዩም ተናግሯል። የሱዳን መንግስት በምዕራብ ዳርፉር ባለፈው ሰኞ የሰዓት እላፊ ገደብ አውጆ ምርመራ እያካሄደ መሆኑ ተዘግቧል። በአልጀናይና ስርዓት እንዲመለስ ወታደሮች ማስፈሩ ተገልጿል። አድማጮች ይህ ዜና የሚተላልፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ሬዲዮ ጣቢያ ነው። በኢራን የሚደገፉ ሚሊሻዎች የኢራቅ መዲና ባግዳድ ላይ ከሚገኘው የዩናይትድ ስቴትስ ኤምባሲ አካባቢ ዛሬ በመሄዳቸው ሁኔታው ጋብ ማለቱ ተገልጿል። ሚሊሻዎቹና ደጋፊዎቻቸው ለሁለት ቀናት ያህል የኤምባሲውን ግቢ ሲያጠቁ ቆይተዋል። የእንግዳ መቀበያ አካባቢውን ሰባብረዋል፣ እሳቶችን አቀጣጥለዋል፣ ግድግዳው ላይ ስዕሎች ሰርተዋል። ዩናይትድ ስቴትስ ኢራቅ እና ሶሪያ በሚገኙ በኢራን በሚደገፉ የሚሊሻ ቡድኖች ላይ ድብደባ ማካሄዷን በመቃወም ነው ሚሊሻዎቹና ደጋፊዎቻቸው እርምጃዎችን የወሰዱት። አድማጮች፣ ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኙ የአሜሪካ ድምጽ ሬዲዮ ጣቢያ ነው። እዚህ ላይ አብቅቷል። ዜናዎቹን አደመጥን አዳነችን፣ እናመሰግናለን። በመጽሔት ክፍለ ጊዜ በርከት ያሉ ዘገባዎች ይዘናል። በአብይ ርዕስ የአስተዳደር ወሰንና ማንነት ጉዳይ ኮሚሽን በደቡብ ክልል ያደረገው ምክክር የሞጣውን የመስጊዶች ቃጠሎ እንዲያጣራ የተላከው ቡድን መግለጫ ሰጥቷል። የቤንሻንጉል ጉምዝ ክልል ምክር ቤት አባልና የኢኮኖሚ ዘርፍ ሰብሳቢ መገደላቸውን ክልሉ አስታወቀ። በወሎ ዩኒቨርሲቲ በተከሰተ ግጭት የአንድ ተማሪ ህይወት ማለፉ ተገለጸ የሚሉትን ይዘናል። የኢትዮጵያ የዳያስፖራ ትረስት ፈንድ እንቅስቃሴም ዘገባ አለን። በጀታቸው ከፍ ዝቅ ሊል ይችላል ግን አራት ሚሊዮን ዶላር ደሱ ለሚያያዝ ነው በዋናነት ትምህርት ላይ፣ ጤና ላይ፣ እናቶች ላይ፣ ሴቶች ላይ እንደዚህ ነበር የቀረቡልን። ከሁሉም ተፈናቀኑ ዜጎችን ከጤናም፣ ከውሃም፣ ከትምህርትም እንደዚህ እያደረግን መርጠን ሀያ ሁለቱን አሳልፈናል። ወይዘሮ ሀና አጥናፉ የትረስት ፈንዱ የህዝብ ግንኙነት ኃላፊ ናቸው። በመጽሔት ክፍለ ጊዜ ዝርዝሩን ይዘናል። በሁለተኛው አጋማሽ ከሚቀርቡ ዝግጅቶች ባጭሩ ለማስተዋወቅ ደግሞ አንበሳ የከተማ አውቶቡስ አገልግሎት ከዘመኑ ጋር ያራምዱኛል ያላቸውን የቴክኖሎጂ ውጤቶች ሊጠቀም እየተሰናዳ መሆኑን ገልጿል። በሁለተኛው አጋማሽ ይዘነዋል። ጥራትን ከመጠበቅ አንጻር የወረቀት ትኬት መጠቀም ራሱ ችግር አለው። ስለዚህ በኢ ትኬት የተሻለ አገልግሎት ያገኛል። አቶ ተሾመ ንጋቱ ይባላሉ። የአንበሳ አውቶቡስ አገልግሎት የህዝብ ግንኙነት ተጠሪ ናቸው። በሁለተኛው አጋማሽ ይቀርባሉ። አሁን ወደ መጽሔት ክፍለ ጊዜ፣ በቅድሚያ አብይ ርዕሱ የአስተዳደር ወሰንና የማንነት ጉዳዮች ኮሚሽን ከወሰንና ማንነት ጋር ተያይዞ የሚነሱ ችግሮችን ለመፍታት የሚረዳ መፍትሄ ለማስቀመጥ ስልታዊ እቅድ ማዘጋጀቱን አስታውቋል። ከተቋቋመበት ጊዜ ጀምሮ የውስጥ አደረጃጀትና የዝግጅት ምዕራፍ ስራዎችን ሲሰራ መቆየቱን የገለጸው ኮሚሽኑ ሀገራዊ ጥናትና ምርምር ለማካሄድም መሰናዳቱን ተናግሯል። የአስተዳደር ወሰንና የማንነት ጉዳዮች ኮሚሽን አባላት ከደቡብ ክልል ምክትል ርዕሰ መስተዳድር ከአቶ ርስቱ ይርዳው ጋር ዛሬ በሐዋሳ ከተማ መክሯል። የሐዋሳው ዘጋቢያችን ዮናታን ዘብዲዮስ ተጨማሪ ዘገባ ልኳል። በሕዝብ ተወካዮች ምክር ቤት ጸድቆ የካቲት 2011 ዓ ም የተቋቋመው የአስተዳደር ወሰንና የማንነት ጉዳዮች ኮሚሽን ከክልሎችና ና ከከተማ አስተዳደር ጋር ምክክር እያደረገ መሆኑን ነው የኮሚሽኑ ሰብሳቢ ዶክተር ጣሶ ገብር የተናገሩት። ዶክተር ጣሶ ይህን የተናገሩት ሰባተኛችን ነው ያሉትን የምክክር መድረክ ከደቡብ ብሔር ብሔረሰቦችና ሕዝቦች ክልላዊ መንግስት ምክትል ርዕሰ መስተዳድር ከአቶ ርስቱ ይርዳው ጋር በሃዋሳ ከተማ ባደረጉበት ወቅት ነው። ዶክተር ጣሶ ኮሚሽኑ እስካሁን ሲሰራ የቆየንም ተግባራት አብራርተዋል። ሰራተኞቹ በትውስትም በ ቅጥርን በዝውውር እየተሟሉ ያሉበት ሁኔታ ነው ያለው። ጽህፈት ቤቱ ተደራጅተዋል። የጽህፈት ቤት ኃላፊ ተሹመውለታል። ሰባት መደበኛ ስብሰባዎችን አድርገናል። በዚህ ስብሰባዎቻችን ደግሞ ብዙ ነገሮችን የህክምና ጉዳይ የሰራናቸው ነገሮች አሉ። በዋናነት የመጀመሪያው የሆነው የአባላት የስነ ምግባር ድጋፍ ደንብና የስብሰባ ስና ደንብ ነው ያዘጋጀነው። ከዛ ውጭ ከባለ ድርሻ አካላት ጋርም ውይይት ማድረግን የተመለከተ ስራ ስንሰራ ነበር። በዋናነት ከፌዴሬሽን ምክር ቤት ጋር ውይይት አድርገናል። ከፌዴሬሽን ምክር ቤት ጋር ውይይት ያስፈለገበትን ምክንያት አንዳንድ ጥያቄዎችም ስላሉ እነዚም ጥያቄዎች በህጋዊ መንገድ መሆኑን ለመመላከት ተነጋግረናል፣ ተስማምተናልም። ሌሎች ከሰላም ሚኒስቴርም ጋር ከመመለከታቸው ሌሎችም ጋር ተነጋግረናል። ከዛ ውጭ የኛ ዋና ባለድርሻ አካል የሚባለው ያው የክልሉ መንግስታት ናቸው እና እሱን ስራ ከህዳር ወደ ጀምሮ እየተንቀሳቀስ ነው ያለነው በመቋቋሚያ አዋጁ መሰረት በሚቀጥሉት ሶስት ዓመታት ውስጥ ኮሚሽኑ እንዲያከናውናቸው ከተሰጣቸው አስር ዋና ዋና ተግባራት ውስጥ የአስተዳደር ወሰን የማንነት ጉዳይ ጉዳይና በህዝቦች እኩልነትና ፈቃደኝነት ላይ የተመሰረተ አንድነት ስር እንዲሰድና እንዲዳብር መወሰድ ያለባቸውን እርምጃዎች ዘርዝሮና ተንትኖ ማቅረብ አብዩ ተግባራት መሆናቸው ሲገለጥ የቆየ ሲሆን ለዚህ የሚረዳ እሳቸው ስትራቴጂክ ያሉትን ስልታዊ እቅድ ማዘጋጀቱን ገልጧል። ይህንን በማያዳግም መንገድ ለማድረግ አስተዳደሩ ስራዎችን በተመለከተ የህዝብ አስተያየት ይሰበሰባል። ከፌደራል እስከ ቀበሌ ይረስ። ሌላው ጉዳዩ ከመመለከታቸው የክልልና የፌደራል የስራ ኃላፊዎች፣ የፖለቲካ ቡድኖች እንዲሁም ሌሎች ባለድርሻ አካላት አስተያየት ይሰበሰባል። ለጥናቱ የሚሆን ግብዓትም ይሰበሰባል። ይህንን ለማሳካት የሶስት ዓመት ስትራቴጂክ ዕቅድ አዘጋጅተናል። በአዋጁም ላይ የተቀመጠው ኮሚሽኑ የሚያያቸው ጉዳዮች ውስብስብና ምስጢራዊነታቸው ሊጠበቁ የሚገባ ጉዳዮች በመሆናቸው የአባላት የስነ ምግባርና የመተዳደሪያ ደንብ መዘጋጀቱም ተናግሯል። በስም ባይጠቅሷቸውም ከጠቅላይ ሚኒስትር የተመሩ የአስተዳደር ወሰንና የማነት ጉዳዮችንም ኮሚሽኑ ተመልክቶ የመፍትሄ አቅጣጫ ማስቀመጡንም ጠቅሰዋል። የአዲስ አበባ ከተማ መስተዳድርን ጨምሮ ከሰባት ክልሎች ጋር የመከረው ኮሚሽኑ የአስተዳደር ወሰን የማነት ጉዳዮችና ራስን በራስ የማስተዳደር ጉዳዮችን የሚመለከት ንኡሳን ኮሚቴዎችን አደራጅቷል ነው ያሉትም ዶክተር ጣሰው ሀገራዊ ጥናትና ምርምር ለማድረግም ዝግጅት መደረጉን አመልክቷል። በሁለት ደረጃ ነው ጥናት ለማድረግ ያሰብ ነው ማለት ነው። የመጀመሪያው የአገሪቱ ሁኔታ ምን መልክ እንዳለው የሚያሳይ ችግሮችንም፣ የሚለይ ቅደም ተከተልን የሚያበጅ አንድ ዳሰሳ ጥናት እናካሄዳለን። በሱ ላይ ተመስርተን ደግሞ ዝርዝር ጥናት እናካሄዳለን በሁለተኛ ዙር ማለት ነው። አሁን ይህን ዳሰሳ ጥናት ለማካሄድ እንዲቻል ከፍተኛ ትምህርት ተቋማትን እያየን ነው ያለ። ነው የደቡብ ክልል ምክትል ርዕሰ መስተዳድር አቶ ሪስቱ ይርዳ በበኩላቸው ኮሚሽኑ የሚስራውን ስራ ከጎኑ በመቆም የክልሉ መንግስት እንደሚደግፍ ገልጠው የደቡብ ክልል ከሌሎች ሀገራትና ክልሎች ጋር የሚዋሰን በመሆኑም የአስተዳደር ወሰንና ማንነትን በተመለከተ የሚነሱ ጥያቄዎችን እየፈታ መቆየቱንም ተናግሯል። እነዚህ ጥያቄዎች አስተዳደራዊም ህጋዊም ምላሽ እያገኙ መጥተዋል። የቀሩም አሉ። የቀሩትም እንደዚሁ ከህዝቦች ጥቅም አኳያ ተነጋግረን ተመካከረን እንደ ህዝቡን ባሳተፍ አቁሃን ችግሮች መፍታት ያስፈልጋል። ስለዚህ ለእኛ ትልቅ አቅም ይሆናል። ምናልባት ከህጋዊ ያሰራሩ ባሻገርም የእናንተ ልምድና እውቀት ምክር በጣም ስለሚጠቅመን ተባብረን የምንሰራበት ሁኔታ ይኖራል። በማንነትና በአስተዳደረው ስን ጉዳይ የማትረበሽ አንድነቷ የተጠበቀች ኢትዮጵያን ለመገንባት የክልሉ መንግስት ከኮሚሽኑ ጋር አብሮ ይሰራልም ብለዋል። ኢትዮጵያ የበለጠ ክብረ ብሔራዊ ሆነች ሀገር በወሰንና በማንነት ምክንያት ማንወዛገብበት ሀገር ሆኖ ለመገንባት በሚደረገው እንቅስቃሴ ውስጥ የክልሉ መንግስት ከእናንተ ጎን ይቆማል። ፎካል ፐርሰኑ እንዳላቸውት እንመድባለን። ባለፉት አመታት በተለያዩ የሀገሪቱ አካባቢዎች ለተከሰተው አብዛኛው ግጭቶች መንሴ ነው የሚባለው የአስተዳደር ወሰንና የማንነት ጉዳዮች በጥናትና ሳይንሳዊ በሆነ መንገድ እንዲፈታ ይረዳ ዘንድ የተቋቋመው የአስተዳደር ወሰንና የማንነት ጉዳዮች ኮሚሽን ከትግራይ ክልል ውጭ በሁሉም ክልሎችና ከተማ አስተዳደሮች ይሁንታና ተቀባይነትን አግኝቷል። ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ አዋሳም የምሽቱን አብይ ርዕስ ነበር ያደመጥነው ነው። ዮናታንን እናመሰግናለን። ወደ ቀጣዩ ዘገባ ስናልፍ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ሞጣ ላይ የተከሰተውን የመስጊዶች ቃጥሎ እንዲያጣራ የላከው ልዑካን ቡድን የጉዞ ሪፖርት አጠናቅሮ ዛሬ ለመገናኛ ብዙሃን መግለጫ ሰጥቷል። የልዑካን ቡድኑ በአማራ ክልል ቆይታው ከክልሉ ከፍተኛ አመራሮች ጋር ውይይት ማድረጉንም ገልጿል። ሙክታር ጀማል ዝርዝሩን ይዟል። ታህሳስ 10 2012 በአማራ ክልል ምዕራብ ጎጃም ሞጣ ከተማ ተከስቶ የነበረውን የመስጊዶች ቃጠሎን የሚመረምር የልዑካን ቡድን የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ወደ አካባቢው ልኮ ነበር። ጉዳዩን ሲመረምርና ከክልሉ ባለሥልጣናት ጋር ተወያይቶ የተመለሰው የልዑካን ቡድን ዛሬ ለመገናኛ ብዙኃን ባቀረበው የጉብኝት ዘገባ በሞጣ ከተማ ሶስት መስጊዶች መቃጠላቸውን፣ አንደኛው መስጊድ ከፍተኛ ውድመት የደረሰበት ሲሆን አምስተኛው መስጊድ ደግሞ የድንጋይ ድብደባ እንደደረሰበት ነው ሪፖርቱ ያሳየው። ሪፖርቱን ለጋዜጠኞች ያነበቡት የኮሚቴው አባል ኡስታዝ በድሩ ሁሴን እንደተናገሩት ከመስጊዶ ቤቶቹ ጥቃት በተጨማሪ 167 የሚሆኑ የተለያዩ ቤቶች ላይ ጥቃት ደርሷል ብሏል። ይህም ጎራ የለየ ጥቃት በመሆኑ ማህበረሰቡ ካለው ስጋት አንጻር ጥያቄዎችንም ማቅረቡን መንግስት ለተፈጠረው ችግር ይቅርታ እንዲጠይቅ መጠየቁን የገለጹት የህብረተሰቡ ጥያቄዎች የሚከተሉት መሆናቸውንም ጠቅሰናል። አንደኛ የደህንነት ዋስትና እንፈልጋለን። ሁለተኛ አጥፊዎች ተገቢውን ቅጣት እንዲያገኙ እንጠይቃለን። ሦስተኛ የሞራልና የንብረት ካሳ ከክልሉ መንግስት እንጠይቃለን። ምስጊዶቻችን እንዲገነባልንና የንግድ ተቋሞቻችን በነበሩበት ሁኔታ እንዲመለሱለት እንሻለን። አራተኛ የመድረሳና የመቃብር ቦታ የይዞታ ማረጋገጫ እንዲሰጠን እንጠይቃለን። አምስተኛ በበዓል ቀናት፣ በተለይ በእሁድ ቀን ሥራ መስራት ተከልክለናል። ይህ እምነታችን እስካልከለከለን ድረስ ሥራ እንድናቆም ልንገደድ አይገባም። በመጨረሻም የክልሉ ርዕሰ መስተዳድር ዝምታ ሙስሊሙን ማህበረሰብ በእጅጉ እንዳሳዘነን የልኡካን ቡድኑ መልእክቱን አስተላልፏል። ይህ ኮሚቴ በዘገባ እንዳስታወቀው ጥቃት የደረሰባቸውን መስጊዶችና ድርጅቶችን ብቻ ሳይሆን ጥቃቱ መነሻ ነው የተባለውን የሞጣ ከተማ ጊዮርጊስ ቤተ ክርስቲያንንም መጎብኘታቸውን አስታውቀዋል። የቃጠሎ አደጋ ደረሰበት ወደ ተባለው ጊዮርጊስ ቤተ ክርስቲያን ባደረግነው ጉብኝት ያነጋገርናቸው የደብሮ ኃላፊ ወደ ቤተ ክርስቲያን ቅጥር ግቢ መግባት እንደማይፈቀድ ሃይማኖቱ እንደማይፈቅድ ማለት ነው የተገለጸልን ሲሆን በቤተ ክርስቲያኑ የውጭ ገጽታ አንዳችም የቃጠሎ ምልክት አላየንም። ኃላፊው የመቅደሱ የውስጥ ክፍል አካል የሆነ አውድ የተሰኘውን ቁስ የተቃጠለ መሆኑን በሞባይል የተቀረጸ ምስል አሳይተውናል። ሰዓቱ ከቀኑ 11 ሰዓት ከሀያ እንደሆነና ለጸሎት በቤተ ክርስቲያኗ ቅጥር ግቢ ውስጥ የተሰበሰቡ ምእመናን ባሉበት ከመቅደሱ የውስጠኛው ክፍል ጭስ እንደታየ ገልጸውልናል። ቤተ ክርስቲያኗ ተቃጠለች በሚል በጥይት ተኩስ ጥሪ በመደረጉ ክርስቲያኖችም ሙስሊሞችም እሳት ለማጥፋት በጀሪካ ውሃ ይዘው እንደመጡና በቀላሉ በቁጥጥር ስር እንደዋለ አስረድተውናል። በቤተ ክርስቲያኗ ላይ በውል የሚታይ ጉዳት የልዑካን ቡድኑ አልተመለከተም። ከዚህ ቀደም የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት የአማራ ብሔራዊ ክልላዊ መንግስት በድርጊቱ ይቅርታ ጠይቆ አልፎም ተጠርጣሪዎችን በሕግ እንዲጠይቅ ጥሪ ያቀረበ መሆኑን ያስታወሰው ዘገባው በአማራ ክልል ጉዞ የሞጣ ከተማ አስተዳደርን ለማነጋገር ያደረጉት ጥረት አለመሳካቱን ገልጸው፣ ነገር ግን ከክልል መስተዳደር ጋር የተደረገው ውይይት አመርቂ መሆኑን አስታውቀዋል። ኃላፊዎቹ የተጠየቁትን ጥያቄዎች ሙሉ በሙሉ የመመለስ ፍላጎት እንዳላቸው ገልጸዋል። መንግስት እያደረጋቸው ያሉ ጥረቶችን አብራርተው የክልሉ መንግስት ላይ አመኔታ ልናጣ እንደማይገባ አሳስበዋል። ፕሬዚዳንቱ በአሁኑ ሰዓት ስለሌሉ የተነሱትን ነጥቦች ሁሉ እንደሚያቀርቡላቸውና ምላሽ እንደሚሰጡ ቃል ገብተዋል። ቡድኑ በበኩሉ ምላሹ ኦፊሴላዊ እንዲሆን በማሳሰብ ውይይቱን ቋጭቷል። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት አዋቅሮ ወደ ሞጣ የላከው ኮሚቴ ችግሩን ተከትሎ መንግስት ተጠርጣሪዎችን በቁጥጥር ስር እያዋለ መሆኑን አመስግኗል። ኡስታዝ በድሪ ሁሴን በሪፖርታቸው እንደጠቀሱት የዚህ ሪፖርት ሰፊው በምስል እየተደገፈ በቅርብ ተቀናይቶ እንደሚጠናቀቅ ተናግረው ቅጂውን ለመንግስት ተቋማት፣ ለፍትህ አካላት፣ ለሰብአዊ መብት ተሟጋች ድርጅቶችና ለመገናኛ ብዙሀን እንደሚያደርሱም ተናግረዋል። ለአሜሪካ ድምፅ ሙክታር ጀማል ነኝ ከአዲስ አበባ። ሙክታር ጀማልን ለዘገባው እናመሰግናለን። የመጽሔት ክፍለ ጊዜ ዘገባዎቻችን ይቀጥላሉ። የቤንሻንጉል ጉምዝ ክልል ምክር ቤት አባልና የኢኮኖሚ ዘርፍ ሰብሳቢ ዛሬ በሸማቂዎች መገደላቸውን የክልሉ መንግስት አስታውቋል። የክልላዊ መንግስቱ የኮሚኒኬሽንስ ጉዳዮች ቢሮ በሰጠው መግለጫ አቶ አብዱላሂ ሶጃር የተገደሉት በኦነግ ሸኔ ታጣቂዎች ነው ብለዋል። የቡድኑ የምዕራብ ቀጣና ቃል አቀባይ ግን አስተባብሏል። ናኮር መልካ ዝርዝሩን ይዟል። የቤኒሻንጉል ጉሙዝ ክልል ምክር ቤት አባልና የኢኮኖሚ ዘርፍ ቋሚ ኮሚቴ ሰብሳቢ አቶ አብዱላሂ ሶጃር ዛሬ ማለዳ ማለትም ሐሙስ አንድ ሰዓት ተኩል ላይ በታጠቁ ኃይሎች በደረሰባቸው ጥቃት መገደላቸውን የክልሉ መንግስት ኮሚኒኬሽን ጉዳዮች ኃላፊ አቶ መለሰ በየነ ለብዙሃን መገናኛ ገልጸዋል። ጠንካራ አመራራችን አቶ አብዱላሂ ሶጃር በታጠቀው ኦሮሚያ ውስጥ መሽጎ ያለው የኦነግ ሸኔ ክንፍ እርምጃ ተወስዶበት በአሁኑ ሰዓት እጅግ በጣም አሳዛኝ በሆነ ሁኔታ ውስጥ ነው ያለ ነው። ከአሶሳ ተነስተው ወደ ነቀምት ለስራ ጉዳይ እየሄዱ ባሉበት ሁኔታ ላይ ከጠዋቱ አንድ ሰዓት ተኩል አካባቢ ዴንጓ በሚባል አካባቢ ላይ እርምጃ የተወሰደው እንደምታውቁት ባለፉት አንድ አመት ተኩል አካባቢ ጀምሮ ኦሮሚያና በቤንሻንጉል መካከል ያለው መንገድ ለረጅም ጊዜ ተዘግቶ የቆየበት ሂደት አለ። የትራንስፖርቴሽን አገልግሎትም ጭምር ቁሞ የነበረበትና ትልቅ ችግር ውስጥ ህዝቡ የገባበት አግባብ ነበረ እና ቅርብ ጊዜ ሁለቱ ክልል መንግስታት ህዝቦችን ወደ አንድ ለማቀራረብ በሰሩት ስራ አንጻራዊ ሰላም አለ ብለን እንቅስቃሴዎችን እያደረግን ባለንበት፣ ዛሬ ጠዋት ላይ በአመራራችን ላይ በግፍ የተሞላበት ግድያ የተፈጸመበት አግባብ ነው ያለው እና በጥቃቱም ከአቶ አብዱላይ ጋር በመኪና ውስጥ የነበሩ አንድ ወንድና አንድ ሴት ላይ መጠነኛ ጉዳት ደርሶ በህክምና እርዳታ ላይ እንዳሉ ገልጸዋል። አቶ መለሰ ኃላፊው በቅርቡም የታመመ ቤተሰባቸውን ሲያሳክሙ ቆይተው እየተመለሱ የነበሩ አንድ የፖሊስ አባልም በምዕራብ ወለጋ ቢላ በሸማቂዎች ተገለዋል ካሉ በኋላ ከክልሉ ተነስቶ ኦሮሚያ ክልልን የሚያቋርጠው መንገድ ባለፈው ዓመታት ከፍተኛ ስጋት የነበረበት መሆኑን አስታውሰዋል። ከዚህም የተነሳ ሌላ የትራንስፖርት አማራጭና መንገድ በመጠቀም ላይ እንደሚገኙ ገልጸዋል። ኃላፊው አመራር በዚህ መስመር መሄድ አይችልም አውሮፕላን ነው እየሄደ ያለው ካልሆነ ደግሞ በዚህ በመተከል ዙሮ መሄድ ነው ያለው አማራጭ። ስለዚህ ይህ ምንም ጥያቄ ውስጥ የሚገባ አይደለም። በተጨባጭ የተደራጀ የኦነግ ሸኔ ከክልሉም አቅም በላይ ሆኖ ነው ያለ ከኦሮሚያ ብሔራዊ ክልላዊ አቅም በላይ ሆኖ ጫካ ውስጥ ተመሽጎ ዜጎች ላይ ተገቢ ያልሆነ እርምጃ እየወሰደ ያለበት ሁኔታ አለና በአሁኑ ሰዓት ይሄ መንገድ ስጋት ውስጥ እየገባ ነው ያለው። የኦሮሚያ ብሔራዊ ክልላዊ መንግስትም በዚህ ጉዳይ ላይ ልዩ ትኩረት ሰጥቶ እየሰራ እንደሆነ ይገባናል። ነገር ግን ችግሩን በዘላቂነት ከመፍታት አኳያ ብዙ ችግሮች አሁንም እየታዩ ስለሆነ ትኩረት እንዲሰጥበት ነው ለማሳሰብ ንፈልገው። እንደሳቸው ገለጻ በምዕራብ ኦሮሚያ ባሉ የተለያዩ አካባቢዎች የመንግስት ኃላፊዎችን ኢላማ ባደረገው እታጣቂዎች ባለፈው አንድ አመት በተፈጸመው ጥቃቶች ቢያንስ ስምንት ኃላፊዎች ተገልለዋል። በጥቃቱ ሌሎችም ሰዎች ሰለባ በመሆናቸው የሟቾች ቁጥር ከፍ ያለ ነው ብለዋል አቶ መለሰ። የኦሮሞ ነጻነት ሸማቂዎች ምዕራብ ቀጠና ቃል አቀባይ ቢሊሱማ ጎታ ይህንን የመንግስት ወቀሳ አስተባብለዋል። የኦሮሞ ነጻነት ሸማቂ ቡድን አሁን በተጠቀሰው ስፍራ ላይ አይንቀሳቀስም። አካባቢውን ተቆጣጥሮ የሚገኘውና የሚያስተዳድረው ኮማንድ ፖስት በመሆኑ ኮማንድ ፖስቱ በማንም ላይ እርምጃ ወስዶ እርምጃ የወሰደው የኦነግ ሸማቂ ነው ብሎ መልስ ይሰጣል። ይህንንም ድርጊት የፈጸመው ኮማንድ ፖስት ነኝ የሚለው አካል ነው። በአካባቢው ሰላም እንዲወርድና በመንግስትና ሸማቂዎች መካከል ያለውን አለመግባባት ለመፍታት ፍላጎት እንዳላቸው ይገልጻሉ። ቃል አቀባዩ የዛሬ ስድስት ወር ገደማ ከመንግስትና አባ ገዳዎች ተወክለው በስልክ ከነሱ ጋር የተወያዩ ለጊዜው ስማቸውን መጥቀስ ያልፈለጉ ግለሰቦች ሸማቂዎቹ ላቀረቡላቸው ስድስት ነጥቦች እስካሁን መልስ አልሰጡንም ብለዋል። ከነጥቦቹም መካከል ገለልተኛና ሶስተኛ አካል በተገኘበት መነጋገር፣ የታሰሩ ሰዎች እንዲፈቱና በኮማንድ ፖስቱ ስር የሚንቀሳቀሱ የመንግስት ወታደሮች ወደ መጠለያቸው እንዲመለሱ የሚጠይቅ እንዳለ ቃል አቀባ እንደሚገባዩ ገልጸዋል። እንደ ቅድመ ሁኔታ ያነሷቸው ነጥቦች መልስ ቢያገኙ ገብተው በሰላም ለመንቀሳቀስ ፍላጎት እንዳላቸው ገልጸዋል። ለአሜሪካ ድምፅ ናኮር መልካ ካምቦ ናኮር መልካን እናመሰግናለን። በቀጣዩ ዘገባ ወደ ደሴ ይሆናል የምናመራው። በወሎ ዩኒቨርሲቲ ደሴ ካምፓስ ዛሬ በተማሪዎች መካከል ተፈጠረ በተባለ ግጭት የአንድ ተማሪ ሕይወት ሲያልፍ፣ አንዱ ላይ ጉዳት መድረሱን ዩኒቨርሲቲው አስታውቋል። ግጭቱ በድንገት የተከሰተ መሆኑን የጠቀሰው ዩኒቨርሲቲው በደረሰው አደጋ ሐዘኑን ገልጿል። መስፍን አራጌ ዝርዝሩን ይዟል። የአገር ሽማግሌዎች፣ የሃይማኖት አባቶች ከፍተኛ የመንግስት አመራሮችና ተማሪዎች በተገኙበት በዩኒቨርሲቲው ተማሪዎች መካከል እርቅ ከተፈጸመ በጣት የሚቆጠሩ ቀናት ነው ያለፉት። ዛሬ ጠዋት የተከሰተው ድርጊት ዩኒቨርሲቲው ፈጽሞ ያልጠበቀውና አስደንጋጭ መሆኑን የዩኒቨርሲቲው አካዳሚክ ምክትል ፕሬዚዳንት ዶክተር መንገሻየነህ ለአሜሪካ ድምጽ ተናግረዋል። ዛሬ ጠዋት ከጠዋቱ ከአንድ ሰዓት ተኩል እስከ ሁለት አካስር ባለው ጊዜ ውስጥ ብዙዎቹ ተማሪዎች ወደ ክላሳቸው እየገቡ ነበረ። አንዳንዶቹ መምህራኖችን ማስተማር ጀምረዋል። የቀሩትን ካፌ ነበሩ ዋናው የዩኒቨርሲቲው የማኔጅመንት ማዕከል ወይም ማኔጅመንት ህንፃ ራቅ ባለ አካባቢ የተማሪዎች ዶርሚተሪ አካባቢ ግጭት ነው የተከሰተው። ብዙ ተማሪዎች እንዲወረዱ ወደ ክላስ፣ ላይብረሪ እና የቀሩትን ካፌ ውስጥ የነበሩትኝ። ስለዚህ እዛ ላይ በገጠመ ግጭት አንድ ልጅ ወዲያውኑ ተመትቶ ወደ ሆስፒታል ሄደ። ሌላ ደግሞ ሁለተኛ ተማሪ እንደዚሁ ያንን ግጭት ተከትሎ በተማሪዎች መካከል በተነሰተ ግጭት ሌላ ሁለተኛ ተማሪም እንደዚሁ ጉዳት ደርሶበታል። በጣም በሚያሳዝን ሁኔታ መጀመሪያ ላይ ጉዳት የደረሰው ልጅ በሕክምና እየተረዳ ቆይቶ ሆስፒታል ውስጥ እንዳለ ህይወቱ ይሄ በጣም የሚያሳዝን ለወሎ ዩኒቨርሲቲም ለታሪካችንም እንዳካባቢም የወሎ ዩኒቨርሲቲ ከሚሰራው ስራም አንፃር እንደገና የግቢውን ጸጥታና ደህንነት እየተቆጣጠረና እየመራ ካለው የፌዴራልና የአድማ ብተና ጸጥታ ሀይል ባለበት እንዲህ አይነት ነገር መከሰቱ በጣም ያሳዝናል። ድርጊቱን የፈጸሙ አካላትን በቁጥጥር ስር ለማዋል ጥረት እየተደረገ መሆኑንም አክለው ገልጸዋል። የሰላም ኮንፈረንስ አካሄደናል። ምናልባትም በተለየ መልኩ ዩኒቨርሲቲው በመማር ማስተማር ሂደቱ ፍጹም ጤናማ የነበረ ነው። ምክንያቱ ባልታወቀ በአካባቢውም የጸጥታ ኃይል ባለበት እንደዚህ አይነት ችግር ገጥሞን ለዚህ ዳርጎናል ማለት ነው። ድርጊቱን የፈጸሙት ግለሰቦች ወይም ተማሪዎች በቁጥጥር የግቢውን ጸጥታና ደህንነት የተከታተለ ያለው የፌዴራል ፖሊስ ነው። ከዛ ጎን ለጎን የክልሉ ፖሊስ አድማ ብተና ኃይል አለ። እንደዚሁም የደሴ ከተማ ህዝባዊ ፖሊስ አለ እነዚህ በሙሉ በቅንጅት ነው የጸጥታና ደህንነት ስራውን የሚሰሩት። ከዛ ባለፈ ከፌዴራል እና ከክልል የመጡ የፖሊስ ምርመራ ቡድን እዚሁ ግቢ ውስጥ አሉ። በተከታታይ የዩኒቨርሲቲያችንን ሰላምና ደህንነት በማስከበር ወንጀለኛውንም ለህግ ለማቅረብ እየሰሩ ይገኛሉ። በጉዳዩ ላይ ተጨማሪ መረጃ ለማግኘት ጥረት እያደረኩ ሲሆን፣ አንዳንድ አስተያየት ሰጪዎች ግን በወንጀል ድርጊት የሚሳተፉ ተማሪዎች ላይ ምንም አይነት እርምጃ ሲወሰድ አለመታየቱ ሌላ ወንጀል እንዲፈጸም እያነሳሳ ነው ሲሉ ይወቅሳሉ። ዶክተር መንግሻ ግን ዩኒቨርሲቲው አስተዳደራዊ እና ህጋዊ አካሄዶችን ተከትሎ እየሰራ መሆኑን ጠቁመዋል። ከዚህ ቀደምም ቢሆን በዩኒቨርሲቲው በእንዲህ አይነት ውከት እና ችግር በመፍጠር የተጠረጠሩ ተማሪዎች አይደንትፋ አድርጎ በዲስፕሊን ለይቶ በተለይ እንደየጥፋታቸው መጠን የመጨረሻ ማስጠንቂያ በመስጠት አልፏል። ከዛ ባለፈ ግን ከፌዴራልም ከክልልም የመጡ የወንጀል ምርመራ ቡድን ያንዳንዷን እንቅስቃሴ በመመርመር ወንጀል የሚጠየቁትን አይደንት አድርጎ ወደ ማረሚያ ቤት ልኳል። ዛሬ በተፈጠረው ግጭት ፈተና የነበረባቸው ተማሪዎች ፈተና ሳይወስዱ መቅረታቸው ታውቋል። የሮቻ ካምፓስና የጤና ትምህርት ክፍል ተማሪዎች መደበኛ ትምህርታቸውን ተከታትለዋል ነው የተባለው። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ፣ ከደሴ። መስፍን አራጌ እናመሰግናለን። የሞተውን ተማሪ ማንነትና የስንተኛ አመት ተማሪ እንደሆነ ለማጣራት መስፍን ባለስልጣናቱን ለማግኘት ጥረት እያደረገ ነው። ሴኔቱም ማምሻውን ስብሰባ ላይ ነው በመባሉ የተማሪዎች ጉዳይ ዲኑንም ሆነ ሌሎች ኃላፊዎችን እስካሁን ማነጋገር አልቻለም። ጉዳዩን በቅርብ እየተከታተለ ነው መስፍን። ተጨማሪ መረጃ በነገው ምሽት ይዘን እንመልሳለን። አሁን ወደ መጨረሻው ዘገባ ይሆናልም፣ እናልፈው አብራችሁን ቆዩ የኢትዮጵያ ዳያስፖራ ትረስት ፈንድ ከ300 ፕሮጀክት እቅዶች ውስጥ 22ቱን ለመጨረሻ ዙር ማሳለፉን አስታውቋል። በአጠቃላይ ለፕሮጀክት ማስኬጃ አራት ሚሊዮን ዶላር መመደቡን እና ለአንድ ፕሮጀክት ከ150ሺ ዶላር እስከ 300ሺ የአሜሪካን ዶላር እንደሚመደብ የዳያስፖራ ትረስት ፈንዱ የህዝብ ግንኙነት ኃላፊ ወይዘሮ ሀና አጥናፉ ገልጸዋል። ኤደን ገረመው ዝርዝሩን ይዛለች። የኢትዮጵያ ዲያስፖራ ትረስ ፈንድ ከቀረቡለት ሶስት መቶ የፕሮጀክት እቅዶች ውስጥ ሀያ ሁለቱን ለመጨረሻ ዙር ማሳለፉን አሳውቋል። ወይዘሮ ሀና አጥናፉ የኢትዮጵያ ዲያስፖራ ትረስት ፈንድ የህዝብ ግንኙነት ኃላፊ፣ ሶስት መቶ በላይ የፕሮጀክት ፕሮፖዛሎችን ነበር የተቀበልነው። ከዛ በላይ ነው የነበሩት ግን እነሱ ግምገማ እንዲደረግላቸው አድርገን ነበረ። በመስፈርታችን መሰረት ከመቶ ሀምሳ ነጥብ በላይ እያገኙትን ነበር ላኩልን ያለው። ስለዚህ ሀያ ሁለት ፕሮጀክቶችን አጣርተን አውጥተናል። በጀታቸው ከፍ ዝቅ ሊል ይችላል፣ ግን አራት ሚሊዮን ዶላር ሊከሱ ብለን ነው እንደዛ እንደግፋለን ብለን የመጀመሪያዎቹን ሀያ ሁለት አውጥተናል። በዋናነት ትምህርት ላይ፣ ጤና ላይ፣ እናቶች ላይ፣ ሴቶች ላይ እንደዚህ ነበር የቀረቡልን። ከሁሉም የተፈናቀሉ ዜጎችን ከጤናም፣ ከውሃም፣ ከትምህርትም እንደዚህ እያደረግን ከሁሉም ሴክተሮች መርጠን ሀያ ሁለቱን አሳልፈናል። በጣም በተቻለን አቅም በሁሉም ክልል ላይ እንዲሆን አድርገናል። አንዳንዱ ክልል በጣም ብዙ ፕሮጀክት አስገብቷል። አንዳንዱ ክልል ውስን ነው ያስገባው። እንደዛም ቢሆን ግን ተደራሽነታችን ለሁሉም የኢትዮጵያ ሕዝብ ነው በሚል ሁሉም ክልል ላይ ለማድረግ ሙከራ አድርገናል። ሁለቱን አሳለፍን ማለት ያ ሁሉም ለፈንዱ ብቁ ናቸው ማለት አይደለም። ከዚህ በኋላ ደግሞ ሁለት መመዘኛዎች ይቀሩናል። አንደኛው ስራ ቦታቸው ከሂዶ ተጎብኝቶ ምን ያህል ብቁ ነው የሚገመገም ነው። ሌላው ደግሞ የበጀቱ ነው። ሰጡን በጀት ምን ያህሉን ለራሳቸው ለአድሚኒስትሬቲቭ ኮስት ያውልታል። ባሉን ስላ ያው እንደዚህ የሚለው ሁለቱ ግምገማ አይቀርናል። የጥር መጨረሻ ላይ ሁሉንም ንድመን የመጨረሻ ምንዘብ እንደዚህ ናቸው የሚለውን እናሳውቃለን ማለት ነው። አሁን ላይ ባለው ሂደት ምን ያህሉ ፕሮጀክቶች አልፈው ወደ ትግበራ ይገባል የሚለው በቀጣይ በሚኖረው የጉብኝትና የበጀት ግምገማ ላይ እንደሚወሰን የገለጹት ወይዘሮ ሀና በአጠቃላይ ግን የዲያስፖራ ትረስ ፈንዱ የመደበው አራት ሚሊዮን ዶላር እስኪሞላ ድረስ ፕሮጀክቶችን እንደሚቀበልና ለአንድ ፕሮጀክትም ከመቶ ሀምሳ ሺ ዶላር እስከ ሶስት መቶ ሺ ዶላር ድረስ እንደሚሰጥ ጠቁመዋል። አሁን በአጠቃላይ የምናወጣው ወደ አራት ሚሊዮን ዶላር ነው ብለናል። ለአንድ ፕሮጀክት በትንሹ ወደ መቶ ሀምሳ ሺህ ዶላር ያስፈልገናል። ከፍ ሲል ደግሞ ሁለት መቶ ሀምሳ ሺ እና ሶስት መቶ ሺ ዶላር ያስፈልገናል ለአንድ ፕሮጀክት። በዛ መሀል ነው ፕሮጀክት ፕሮፖዛል አላቸውን በሙሉ ሊያስገቡ ሰዎችን አሁን ያሳልፍ ነው እና ትልቁ ጊዜ የሰጠነው በሁለት አመት ውስጥ ተጠናቁ እንዲያስረክቡን ነው። ሲያጠቃልሉም የዲያስፖራው ገንዘብ ባክኖ እንዳይቀር በቀጣይ እነዚህን ፕሮጀክቶች የሚከታተሉ ባለሙያዎች እንደሚቀጥሩ የገለጹት ወይዘሮ ሀና እስካሁን ድረስ ባለው ስራዎች ሁሉ የሚፈጸሙት ከተባበሩት መንግስታት የልማት ድርጅት ዩኤንዲፒ በተገኘ የገንዘብ ድጋፍ ና በበጎ ፈቃደኞች መሆኑንም አጽንዖት ሰጥተው ተናግረዋል። አሰራራቸው ግልጽነት እንዲኖረውም በድረገጻቸውና በተለያዩ መገናኛ ብዙኃን ላይ በግልጽ ለተጠያቂነት ክፍት በሆነ መልኩ የሚሰሩበት ስርዓት መዘርጋታቸውንም አሳውቋል። ለአሜሪካ ድምጽ ሬዲዮ ኤደን ገረመው ዋሽንግተን ዲሲ። ኤደንን ለዘገባዋ እናመሰግናለን። ለመጽሔት ክፍለ ጊዜ ያሰናዳናቸው ዘገባዎች እነዚሁ ነበሩ። ክቡራትና ክቡራን አድማጮች የምትከታተሉት በ19፣ በ25ና በ31 ሜትር ባንድ አጭር ሞገድ በናይል ሳት እንዲሁም አህዱ ሬዲዮ 943 ላይ የሚተላለፈውን የሐሙስ ምሽት ፕሮግራም ነው። ዝግጅታችን እስከ አራት ሰዓት ይቀጥላልና አብራችሁ እንድታመሹ በድጋሚ እንጋብዛችኋለን። የፈረንጆች አሮጌው 2019 ተሸኝቶ አዲሱን 2020ን ተያይዘናል። ወደ ተቀሩት ዝግጅቶቻችን እስከምናልፍ ድረስ አንድ ረፍት እንሰጣችኋለን። ሙዚቃው ጀምሯል። ሴሊን ዲዮን A New Day Has Come, Art Disc and Now, Zahrae For a miracle to come Everyone told me to be strong oh, oh, And don't shed a tear Through the darkness and good times I knew I And the ዱዴ ሀስካም ሴሊን ዲዮን ጥቂት እንደተዝናናችሁ ተስፋ አድርጋለሁ ወደ ሁለተኛው አጋማሽ ዝግጅቶቻችን ይሆናል አሁን የምንዘልቀው የፈረንጆቹ 2019 ዓ. ምህረት የኢትዮጵያ ተቀባይነትና እውቅና በዓለም አቀፍ መድረክ ከፍ ያለበት ነው ሲሉ ምሁራን ተናግረዋል በአንጻሩ በአገር ውስጥ በተለይ በከፍተኛ የትምህርት ተቋማት ላይ የተፈጠረው አለመረጋጋት ለህይወት መጥፋትና ንብረት ውድመት ምክንያት ሆኗል ይላሉ መስፍን አራጌ ከደሴ ተከታዩን ዘገባ አስተላልፈዋል። ኢትዮጵያ እንደ ግሪጎሪያኑ ቀመር ስኬትና ስጋት ከፍታና ፍርሃት አስተናግዳለች። ከስፖርቱና ከቅርብ ዓመታት ወዲህ በኪነ ጥበቡ ዘርፍ ከተገኘው ተሸላሚነት ባሻገር እምብዛን በማትታወቅበት ዓለም አቀፍ መድረክ ስሟ በጉልህ ተነስቷል፣ ሰንደቋ በከፍታ ተውለብልቧል። የዚያኑ ያህል መነሻው የማይታወቅ መዳረሻው የሚያሰጋ ግጭቶች እዚህም እዚያም እየተነሱ ደርሶ መልስ የሌለው የሰው ህይወት ጠፍቷል። ለአገር ጥቅም ይውላሉ ተብሎ ከእናቶች መቀነት ሳይቀር በተሰባሰበ ገንዘብ የተገነቡ ሀብቶች ወድሟል። ተቃውመዋል ተወደደም ተጠላም ይሄ እውነት ነው ይላሉ የግሪጎሪያኑን 2019 ዓ ም በኢትዮጵያ ተጨባጭ ሁኔታ ላይ የመዘኑት አስተያየት ሰጫዎች ዶክተር ተስፋዬ በዛብ ባላለው የወሎ ዩኒቨርሲቲ አለም አቀፍ ግንኙነትና ትብብር ዳይሬክተር እንዲሁም የጆርናሊዝምና ኮሚኒኬሽን መምህር ነው 2019 ዓ ም ብዙ መልካም ነገሮች እና በሌላ በኩል ደግሞ መጥፎ ክስተቶች የተስተዋሉበት ነው ሰዎች በነጻነት የመናገር በነፃነት የመጻፍ ዲሞክራሲ መብታቸው ሰብአዊ መብታቸው እንዲጠበቅላቸው ተደርጓል ተደርጓል በመደመር ፍልስፍና በሚባለው በአብዛኛው ህብረተሰቡ ዘንድ ተቀባይነት አግኝቶ ከልዩነት ወደ አንድነት ከመነቋቆር ወደ መዋደድ በተናጠል ከመቆም ወደ አንድ በመሰባሰብ የተሻሉ መልካም ነገሮችን ወደ መስራት ህዝቡ እንዲሸጋገር ብዙ ተለፍቶበታል። ወደፊትም ብዙ ይደከምበታል የሚል አመለካከት ነው ያለ። መሀል ይደመቅ ባላለው ሲቪል መሀንዲስ ነኝ። የፈረንጆቹ 2019 በዋነኝነት ሀገራችንን ያስጠራልን የዶክተር አብየ ኖቤል ሽልማት ነው። እሱን ያው የተሸለመበት ምክንያቱ በምስራቅ አፍሪካ ቀና ያሉ ሀገሮችን ሰላም መፍጠር በዋነኝነት ደግሞ ለሀያ አመት ተቆራርጦ የነበረውን የኢትዮጵያና ና የኤርትራን ህዝብ ሰላም መፍጠራቸው እሱ ለሽልማቱ አብቅቷቸዋል። ደስ የሚል ነገር ነው። ተስፋ የተሾሙ ለዩኒቨርሲቲ ታሪክና ቅርስ አስተዳደር መምህር ነኝ። በተጠናቀቀው የ2019 ሀገር መልካም ነገሮችን ያየችበት ና የሰማችበት ነው። የመጀመሪያው የአረንጓዴ ልማት ቀን በጠቅላይ ሚኒስተሩ አነሳሽነት የተከናወነበት አመት ነበር። በቀን እስከ 350 ሚሊዮን ችግኞች የተተከሉበትም አመት እንደነበር ና በዚህም በህንድ ተይዞ የነበረውን ክብረ ወሰን እስከ ማሻሻል የተደረሰበት ጊዜ እንደነበር ነው 2019 የምናስታውሰው። እና ይህ በመሆኑ ደግሞ ሀገራችን የነበረባትን የደን ምንጠራ በተወሰነ መንገድ ለመቅረፍ የተደረገ ጥረት ማሳያ ሆኖ መናገር ይቻላል። ከችግኞቹ መተከል ጎን ለጎን ያው ጠቅላይ ሚኒስትሩ አብዛኛውን ጊዜ በሚዲያ እንደምናያቸው አብዛኛውን ጊዜ ሲንከባከቡ የምናያቸው እሳቸውን ነው እንጂ የሌላው ሰው ርብርብ ያን ያክል ጎልቶ ሲወጣ እያስተዋልን አደለም። በዘላቂነት የነበረውን የደን ምንጠራ ወይም የዲፎሬስቴሽን ለመከላከል የአብዛኛው ሰው ርብርብ ቢታከልበት መልካም ነው ብዬ አስባለሁ። በተቻለ መጠን ወደ ኢትዮጵያዊነት፣ ወደ አንድነት እንድንመጣ፣ ብሔረተኝነት በጣም ጽንፍ እንዳይዝ፣ ሁሉም ብሔርን ሳይሆን ሀገርን እንዲያስቀድም የሚሉ አመለካከቶች ተንጸባርቀውበታል። ምናልባት በብሔር የተዋቀሩ ብዙ የሀገራችን ፓርቲዎች አሉ። እነዚህ የሀገራችን ፓርቲዎች ወደ አንድ መርች ተደርገው ለተሻለ ነገር እንዲውሉ የተደረገበት ሁኔታ አለ። ምናልባት ከመቶ አምስት ስድስት የፖለቲካ ፓርቲዎች ኢትዮጵያ ውስጥ ይገኛሉ። እነዚህ ፓርቲዎች ቢያንስ በብሔር ከመደራጀት በአንድ ኢትዮጵያዊነት መደራጀት እንዳለባቸው ይህንንም ገዢው ፓርቲ አሳይቷል ብልጽግና ፓርቲ ተቋቁሟል። ከግንባር ወጥቶ ወደ አንድ ጅ የሚል እምነት አለ። ከግንባሩ የተለዩ ፓርቲዎች ሊኖሩ ይችላሉ። ሌላኛው ደግሞ ሴትም እንደመሆኔ የሲኤንኤን ምርጥ ያመቱ ጀግና ተብላ የተሸለመችው ፍሬኒ መብራቱ እሷ በጣም ለእኔ ልዩ ናት። የሰራችውም ስራ ማለት ኢትዮጵያውያን ሴቶች ትልቅ ስራ መስራት እንደሚችሉ እንደሆኑ ያሳየች ናት ብዬ ስለማምን ለእኔ ጀግናይ ናት። የፈረንጆቹ ሁለት ሺ አስራ ዘጠኝ ማለት ነው። የሴቶች ተሳትፎ የበለጠ ጥሩ እንዲሆን እየተደረገ ነው። ግን አገር ውስጥ ብቻ ሳይሆን ከሀገር ውጭም ትልቅ ስራ መስራት እንደምንችል ያሳየችን ጀግና ናት ብዬ ገልጻለሁ። በቅርቡ እንዳየ ነው ሳተላይት አምጥቃለች። ቴክኖሎጂ ና ሚኒስትሪ ኦፍ ኢኖቬሽን ሜንት የሚባለው እና እንደዚሁም ከኢትዮጵያ ስፔስ ሳይንስ ጋር በመተባበር አምጥቀዋል። ይህ ደግሞ ትልቅ ስኬት ነው። ሀገራቸው ወደ ቴክኖሎጂ የምታደርገውን ሽግግር ወደ ተሻለ ደረጃ ያመጣል የሚል ነው። አለም አቀፍ መገናኛ ብዙሀንም የኢትዮጵያን አዲስ ጉዞ አድንቀው ዘግበዋል። በተለይ የፖለቲካ ምህዳሩን ለማስፋት የተከተለችው መንገድ፣ በጎረቤት ሀገራት መካከል ሰላምና እርቅ ለማውረድ የወሰደችው ኃላፊነት በሰለጠኑት ሀገራት ሳይቀር ውዳሴ ተችሎታል። ይዘያ ነው ያህልም ኢንስቲትዩት ፍራንክፈርት ና ፎሬን ፖሊሲ መጽሔት ለውጡን የሚቃወሙ አክራሪ ኃይሎች የብሔር ግጭት እንዲባባስ የሚያደርጉ ተግባራትን ማከናወናቸውን ይዘረዝራሉ። ጥሩ ነገሮች ያልተሰሙበትም ዓመት ነበረ። ለምሳሌ እንግዲህ ተዛቦ የታሪክ ትርክቶችንም በፖለቲከኞች በአክቲቪስቶች ና በታላላቅ ምሁራኖች ሳይቀር የሰማንበት ዓመትም ነበረ። እነዚህ ደግሞ በተለይ ሀገሪቱን እንደ ሀገር እንዳትቆም ና በሀገር ውስጥ የነበረውን የሰላም መደፍረስ ያስከተለም ሆኖ ይህም ራሱ የሰላም መደፍረስ በመላ ሀገሪቱ የሚገኙ ትልቅ የትምህርት ተቋማት ውስጥ ገብቶ ተማሪዎች ህይወት እስከ መጥፋት የደረሰበትን ሁነት የታዘብንበት አመት ሆኖ ነው ያለፈው። እነዚህን የውሸት ትርክት የሚበትኑ ሰዎች የህገ በላይነትን ወደ ጎን በማለት ለህግም ሳይገዙ ያየንበትና ኢቨን ህጉም በሰዎቹ ላይ ሲተገብር ያየንበትም አግባብ አልነበረም። መንግስት ራሱ ቁርጠኛ የሆነ እርምጃ ሲወስድም ያላየንበት አመት ሆኖ ነው ያለፈው። በዋነኝነት ኢትዮጵያ ላይ የህገ በላይነት ያልታየበት ነው ማለት ይችላሉ። ህጉ አለ፣ ህገ መንግስት አለ። ህገ መንግስት የማይከበርበት ሀገር ሆኗል። የሚቀርባት ዩኒቨርሲቲዎች በሰላም መማር የማይቻልበት ጊዜ የነበረ ነው። ጽንፍ የረገጠ ሃይማኖተኝነትና ጽንፍ የረገጡ ብሔረተኝነቶች ሀገሪቱን ወደፊት ዋጋ እንዳያስከፍሏ ትፈራለሁ። ይኸውም የተስተዋልበት ነው። በብሄር ብዙ ሰዎች አልቀዋል። በብሔር ሰዎች ተፈናቅለዋል። አላግባብ ከስራቸውም ከመኖሪያቸውም ተወግደዋል። በሃይማኖት ሰዎች እንደዚሁ ተገድለዋል። ብዙ መስጊዶች ተቃጥለዋል። ብዙ ቤተክርስቲያኖችም እንደዚሁ ተቃጥለዋል። እነዚህ ሁለት ነገሮች ለመንግስትም ለህዝብም ትልቅ ራስ ምታት ናቸው ብያምናለው። እንደ መፍትሄ መንግስት ይህንን ማስታረቅ ይገባናል የሚል እምነት አለኝ። 2019 በተለይ የአማራ ክልል እንቁ መሪዎች ጠፍተዋል። ይህ በጣም ለክልሉ ትልቅ ችግር ያመጣ ነው። የክልሉ ልማት፣ የክልሉ ሰላም፣ የክልሉ አንድነት እንዲንገዳገድ ያደረገው ነው። መገናኛ ብዙሃን ኃላፊነታቸውን በአግባቡ ባለመወጣትም የተወቀሱበት ዓመተ ምህረት ነው፣ 2019 ሚዲያ ለአገር ገጽታ ግንባታ መውል ሲገባው አገርን ወደ ማፍረስ ደረጃ የሄዱ ሚዲያዎች አሉ። በአግባቡ አለመጠቀማችን፣ ሕብረተሰቡን አለማስተማራችን፣ ለፕሮፓጋንዳ እንዲውል ማድረጋችን፣ የፖለቲካ አገልጋይ መሆኑ፣ ብሔርን ፎከስ ያደረገ፣ ሃይማኖትን ፎከስ ያደረገ ለግጭት በር የሚከፍት ዜናዎቹ ፍሬም ሲደረጉ፣ የግጭት አዘጋገብ እንደዚህ ነገሮችም ሲደረጉ፣ ኢዲት ያለመደረጋቸው በፍጥነት እንጂ በስክነት ያልወጡና ያልታሽ ሰዎቹ ዜናዎች መቅረባቸው ሰዎች ራሳቸው የተለያዩ ነገሮችን እየፈጠሩና በጥርጣሬ እንዲሄዱ ያዝማቸዋል። ለህዝብ አገልግለዋሉ የሚለው ነገር አሳሳቢ ነው። ዓለም አቀፍ ተቀባይነትን ለአገር ግንባታ በመዋል መሰናክሎችን ማጽዳት፣ የህግ የበላይነትን በማረጋገጥ አጥፊዎች ተጠያቂ የሚሆኑበት ጠንካራ ስርዓት መዘርጋት፣ የተዛቡ ትርክቶችን በምክንያታዊነት በማክሸፍ ለኢትዮጵያ አንድነት መትጋት በአስተያየት ሰጫዎቹ የተሰነዘሩ የመፍትሄ ሀሳቦች ናቸው። ለመጪው 2020 ሀገራችንን በዲሞክራሲ ጎዳና እንድናራምድ የሚፈለግ ከሆነ ያሉብንን የውሸት ትርክቶች ወደ ጎን አድርገን መንግስትም እንደ መንግስትም መውሰድ የሚገባውን እርምጃ ወስዶ ማስተካከል ያሉበትንም ደካማ ጎኖች አስተካክሎ ማስቀጠልም ያለበትን ጠንካራ ጎኖች አስተካክሎ መጪውን የሀገራችንን ምርጫ ሰላማዊ በሆነ መንገድ በማከናወን ለተመረጡ አካል ስልጣን በማስረከብ አሁን ላይ የነበረንን ጠንካራ ጎኖች በይበልጥ የምናስቀጥልበትና መተውም ያሉብን ጎኖች ካለቀው አመት ጋር አብረን ትተናቸው የምንሻገርበት ቢሆን መልካም ነው ብዬ አስባለሁ። አሁን በሚጀምረው የፈረንጆች አዲስ አመት ዩኒቨርሲቲ ያለ ሰው ማለት ተማሪ ማለት እውቀት ያለው ነው የተማረ ነው ተብሎ ስለሚታሰብ ያንን እውቀታቸውን ለሰላም፣ ለፍቅር ቢያደርጉት የተሻለ ና ሩ ይሆናል ብዬ አስባለሁኝ እና ሰላም ያላት ሀገር ብንፈጥር በጋራ የተሻለ ነው። ዩኒቨርሲቲዎችን በራሳቸው የመወሰን አቅም ሊኖራቸው ይገባል። ማስተማር አለባቸው። የተለያዩ ፎረሞች መዘጋጀት አለባቸው። ውይይት መድረኮች ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ። መስፍን አራጌን እናመሰግናለን። አድማጮቻችንም እንዲሁ 2019ን መለስ ብላችሁ ቃኝታችሁ አስተያየቶቻችሁን እንድትልኩልን ከአክብሮት ጋር እንጋብዛችኋለን። አሁንም ከአመት መጨረሻ ዘገባ ጋር ይሆናል የምንቆየው። 2019 መለስ ብለን እንቃኘዋለን። አመቱ በዩናይትድ ስቴትስ እና በሰሜን ኮሪያ መካከል ንግግሮች፣ ድርድሮችና እሰጥ አገባዎች እየበረከቱበት ሆኖ አልፏል። ሶሎሞን አባተ እንደሚከተለው አቀናብሮታል። የሰሜን ኮሪያና የዩናይትድ ስቴትስ የኒኩሌየር ድርድር ጉዳይ በ2019 ዓ.ም ከመቼም ጊዜ የበለጠ ጎልቶ ተስተውሏል። ብዙ እርምጃ የታየበት ጥቂት እንኳ ርቀት ያልተሄደበት፣ ታይታ የሰፋባቸው ውጤት የራቀባቸው እንቅስቃሴዎች አንዱ ሌላኛውን ከጨበጠው አንዳች ነገር እንዲለቅ ለማሳመን ሲጥሩ ነበር ያሳለፉት። አሁን ግን ከሰሞኑ ፒዮንግያንግ ዛቻ ብጤ አብዝታለች። እንዲያውም የክሪስማስ ጊፍት የገና ስጦታ አለኝ ስትል ነበር በዚያን ሰሞን። በመጪው የዩናይትድ ስቴትስ ፕሬዚደንታዊ ምርጫ ላይ ጫና የማሳደር ሕልምም ሳይኖራት የሚቀር አይመስልም። ከዚያው የሚናፈሱ አንዳንድ ጭምጭምታዎች እንደሚጠቁሙት ዋሽንግተን ላይ ግን ከንቱ ቅዠት ወይም በአግባብ ያልተነጣጠረ ኢላማ የሚሉ አልታጡም። ለማንኛውም ግን በ2019 መጨረሻና በ2020 ዓ ም መጀመሪያ አካባቢ ፒዮንግያንግ በኮሪያ ልሳነ ምድር አካባቢ አንዳች ውጥረት የሚያነግስ አድራጎት ልትፈጽም እንደምትችል ጥርጣሬዋ ይሏል። ባልደረባዬ ቢል ጋሎ ከሶል ደቡብ ኮሪያ እንደዘገበው 2019 ዓ ም የባተ ሰሞን የሰሜን ኮሪያው መሪ ኪም ጆንግኡን እንዲሁ ሲዝቱ ነበር ዩናይተድ እከተለዋለሁ ያሉት አዲስ አቅጣጫ ወይም መንገድ እንደሚኖር ተናግረው ነበር። ወዲያው ታዲያ የካቲት ውስጥ ቪየትናም ዋና ከተማ ሃኖይ ላይ የተጀመረው የፕሬዝደንት ዶናልድ ትራምፕና የኮሪያ አቻቸው ስብሰባ ያለ አንዳች መቋጫና ፍሬ ድንገት ሲቋረጥ ድርድሮቹም በዚያው ተፍረከረኩ፣ ርባናም አጡ። እኛ ከምንፈልጋቸው አካባቢዎች ስፋት ያላቸውን ከኒውክሌር ነፃ ለማድረግ ፍላጎት ነበራቸው። እኛ ግን በዚያ ለውጥ ሁሉንም ማዕቀቦች ልናነሳላቸው አንችልም ነበረ። መውጣት ነበረብን። ከዚያ በተከተሉት ጥቂት ሳምንታት ውስጥ የሰሜን ኮሪያ ሮኬቶች እንደገና መክነፍ ጀመሩ። ይኸው እስካሁንም እንደ ከነፉ ናቸው። የሚሳኤል ሙከራዎችን ለማድረግ ሰሜን ኮሪያ ሥራ በዝቶባት ያለፈ የ2019 ያህል ሌላ ዓመት አልነበረም። ፕሬዚደንት ትራምፕ ግን እነዚያን የአጭር ርቀት ተምዘግዛጊ ሚሳይሎች ተከታታይ ሙከራዎች ከቁብ አልጣፏቸውም። ሁለቱ መሪዎች ከወታደራዊ እንቅስቃሴዎች ነፃ በሆነው ቀጣና ዲኤምዚ፣ ተብሎ ይታወቃል ከእንግሊዝኛው ዲሚሊታራይዝድ ዞን ምህጻር፣ ውስጥ ለሦስተኛ ጊዜ ከተገናኙ በኋላም ቢሆን ድርድሮቹ አልቀጠሉም። ባለፈው ጥቅምት የአሜሪካን ወገን ለማስተጓጎሉ ተጠያቂ አድርገው ኮሪያውያኑ ከአንድ የባለሙያዎች ንግግር ወጥተዋል። ድርድሮቹ ያላንዳች ውጤት የተስተጓጉዱት ዩናይትድ ስቴትስ ካረጀ አስተሳሰቧና ጠባዩዋ ጋር ለመላቀቅ ባለመፈለጓ ነው። የሰሜን ኮሪያ የኒኩሊየር ጉዳዮች መልእክተኛ ኪም ዮንጊል ናቸው ከሳሹ። ሰሜን ኮሪያ አሁን ረዥም ርቀት ተምዘግዛጊ ሚሳኤል ልትሞክር እንደምትችል አንዳንድ ፍንጮችን እየሰጠች ነው። እንዲያውም ኪም ቀደም ሲል ከቆረጡት የዓመቱ መጨረሻ ቀነገደብ መዳረስ ጋር በየቀኑ ነው ማስጠንቀቂያቸውን ኮሪያውያኑ እያከታተሉ የከረሙት። የአሜሪካ ባለሥልጣናት ግን ጆሮ የሰጡት አልመሰሉም። ጨርሶ ችላ ብለዋታል ፒዮንግያንግን፣ መሪዋን ኪምንም። ምናልባት ምናልባት እነዚህ ሁለት ሰዎች ዋሽንግተንና ፒዮንግያንግ ላይ ከእንግዲህ ወደ ሌላ መጨባበጥ ከመገባበዝ ይልቅ የኃይልና የጦር ቃላትን ወደ መወራወር ሊመለሱ ይችላሉ የሚል ስጋት እየነፈሰ ነው። ሰሜን ኮሪያ ዩናይትድ ስቴትስን ወደ መተነኳኮስና በነገር መጎነበጥ ይችላሉ። የዮንሴይ የሰሜን ኮሪያ ጥናቶች ኢንስቲትዩት አጥኚ ቦንግያንግሺክ ሰሜን ኮሪያ በተለይ በመጪው የዩናይትድ ስቴትስ ምርጫ ላይ ጫና ማሳደር እችላለሁ የሚል መተማመን ካደረባት ሁኔታዎች ሊካረሩና ሊጋጋሉ ይችላሉ የሚል ሐሳብ አብዝቶ ከሚያሰጋቸው ባለሙያዎች መካከል ናቸው። ሰሜን ኮሪያውያን ዓለም የምትዞረው በእነርሱ ዙሪያ ዓለም ሁሉ ሌት ተቀን የሚጨነቀው ስለ እነርሱ ብቻ ይመስላችኋል። እንደምን ያለ የተሳሳተ ሂሳብና የተበላሸ ግንዛቤ ነው። ምናልባት ደግሞ ለዚህ የተሳሳተ ግንዛቤ ምንጩ በዩናይትድ ስቴትስ የምርጫ ሂደት ላይ የውጭ ፖሊሲ እምብዛም ጫና ወይም ፋይዳ ያለው ተጽዕኖ እንደሌለው እየታወቀ ሁለቱን ጉዳዮች ያቆራኙት ትራምፕ ራሳቸው ናቸው። የዚያው ዮንሴ በምርጫው ውጤት ላይ ተጽዕኖ ሊኖራቸው ከሚችል ቁልፍ ጉዳዮች ተብለው ሊዘረዘሩ ወይንም ሊጠቀሱ ከሚችሉት መካከል ይህ የሰሜን ኮሪያ ነገር የመጨረሻው ወይንም እጅግ ዝቅተኛው ይመስለኛል። ሰሜን ኮሪያ በምርጫው ሂደትና ውጤት ላይ ተጽዕኖ እንዲኖራት በውኑ ጦርነት መክፈት ይኖርባት ይሆናል። በዩናይትድ ስቴትስ የ2020 ምርጫ ላይ ተጽዕኖ አሳድራለሁ ብላ ፒዮንግያንግ ካሰበች መዘዙ የከበደ ስህተት ይሆናል፣ ይላሉ ፕሮፌሰር ደለሪ አክለው እነዚህ የፖለቲካ ግምቶች ያን ያክል ትርጉም ላይኖራቸው ይችላል። በዚህ ደረጃ የሚካሄዱ ትንኮሳዎች የግንባር የጸጥታ እንዲያውም ወታደራዊ ምላሽ ሊያጋጥማቸው ይችላል። ምክንያቱም ለአሜሪካ የውስጥ ፖለቲካ ውስጥ ትርምስ ልንፈጥር እንችላለን ብለው አስበው ሳይሆን ሲቀር ሲያዩት በጣም ይደነግጣሉ። ምርጫው ስለ ሰሜን ኮሪያ እንዳልሆነ እኮ ሁሉም ያውቀዋል። ወጣም ወረደ ግን ሰሜን ኮሪያ የኒኩሌር መርሃ ግብሯን የማስጣል ነገር የማይታሰብ እንደሆነ በመጠቋቆም አቋሟን እያጠበቀች ንግግሩንም እያገነተረች እንደሆነ ይታያል። በተለይ ይሄ የሰሞኑ አንዳች ነዛሪ የክሪስመስ ጊፍት የገና ስጦታ ወሬ ምናልባት ዋይት ሃውስ ውስጥ አንዳች አውሬ ሊቀሰቅስና የዚያ ኮሪያን ከገጸ ምድር የማጥፋት የግለትና የቁጣ ንግግር እንዲያገረሽ ሊያደርግ ይችል ይሆን? ለማንኛውም ከፒዮንግያንግም የአበባ ማስቀመጫም ቢሆን የሮኬት ተኩስ ወይም ሙከራም ቢሆን አንዳች ስጦታ እስካሁን አልታየም። ምንም ትራምፕም አልተቆጡም። መልካም አዲስ ዓመት። ሶሎሞን አባተን እናመሰግናለን። ዝግጅታችን በአጭር ሞገድ በናይል ሳት፣ እንዲሁም 94.3 ኤፍ ኤም አህዱ ሬዲዮ ላይ ይቀጥላል። እስከ አራት ሰዓት ድረስ ከእናንተ ጋር ነን። አንበሳ አውቶቡስ አገልግሎቱን ሊያዘምን ተነስቷል ይለናል የሳይንስና ቴክኖሎጂ ቅንብር። ከሰባ ዓመታት በላይ የአዲስ አበባና አካባቢዋን ነዋሪዎች ሲያገለግል የቆየው አንበሳ የከተማ አውቶቡስ አገልግሎት ከዘመኑ ጋር ያራምዱኛል ያላቸውን የቴክኖሎጂ ውጤቶች ለመጠቀም እየተሰናዳ መሆኑን ለአሜሪካ ድምፅ ሬዲዮ አስታውቋል። በተለይ ደግሞ በአውቶቡስ ስምሪትና ትኬት ሽያጭ ዘርፎች ሊተገብራቸው ያሰባቸው የቴክኖሎጂ ውጤቶች ደንበኞችን ከእንግልት እንደሚያድኑ ተስፋ ተጥሎበታል። ሀብታሙ ስዩም በዚህ ጉዳይ ላይ ቀጣዩን ዘገባ አሰናድቷል። ከፋሽስት ጣሊያን በተማረኩ አምስት የወታደር ካሚዮኖች ሥራውን የጀመረው አንበሳ የከተማ አውቶብስ አገልግሎት ድርጅት ዘንድሮ ሰባ ሰባት ዓመት ሞላው። ያኔ የካሚኖቹን ጣሪያ በቆርቆሮ አልብሶ ወለላቸው ላይ አግዳሚ ወንበሮችን ደርድሮ ሕዝብን ማመላለስ የጀመረው ተቋም በዓመታት ውስጥ በግዝፈትና በአሰራር ብዙ ለውጦችን ተግብረዋል። በቀጣይ ጥቂት ዓመታት ውስጥ ደግሞ ዘመን ያፈራቸው የቴክኖሎጂ ውጤቶችን በመጠቀም አገልግሎቱን ለማዘመን መሰናዳቱን ከድርጅቱ የሕዝብ ግንኙነት ኃላፊ አቶ ተሾመ ንጋቱ ሰምተናል። ድርጅቱ ሊጠቀመው የመረጠው አንደኛው የቴክኖሎጂ ውጤት የአውቶቡሶችን ስምሪት የሚቆጣጠር ነው ይሄ ቴክኖሎጂ አይቲኤስ ነው የሚባለው ኢንቴሊጀንስ ትራንስፖርት ሲስተም። በተለያዩ ሀገሮች፣ አንተ በተለይ ባለበት ሀገር ደግሞ ከዚህ የላቀ ቴክኖሎጂ ሊኖር ይችላል ብዬ አስባለሁ። ዞሮ ዞሮ አይቲኤስ ምንድን ነው? ከአይሲቲም ጋር የተያያዘ ነው። ኢንቴሊጀንስ ትራንስፖርት ሲስተም አንደኛ ቢሮ ቁጭ ብለህ እያንዳንዱን ስምሪት እያንዳንዱ አውቶቡስ የት እንዳለ የምትከታተልበት ምን እየሰራ እንደሆነ የምታይበት ቆሞም እንደሆነ በአግባቡ ነው የቆመው ወይንስ በችግር ነው የቆመው የሚለውን የምትለይበት ዘመናዊ ቴክኖሎጂ ነው። ቢሮ ቁጭ ብለህ ነው ይህን ሁሉ የምትሰራው። የአንበሳ ከተማ አውቶቡስ አገልግሎት ድርጅት በአሁኑ ሰዓት በመቶ ሀያ አምስት መስመሮች በቀን ከስድስት መቶ ሺህ በላይ ተሳፋሪዎችን በአዲስ አበባና አካባቢዋ እያጓጓዘ እንደሚገኝ የነገሩን አቶ ተሾመ ንጋቱ በአዳዲሶቹ የቴክኖሎጂ ውጤቶች ሲታገዝ የተሻለ አገልግሎት ለመስጠት ጉልበት እንደሚያገኝ ያምናሉ። ከዚህ በተጨማሪም ድርጅት ድርጅቱ ተሳፋሪዎች የወረቀት ትኬቶችን ከመጠቀም ይልቅ የኤሌክትሮኒክ ትኬቶችን መጠቀም የሚችሉበትን አሰራር ለመዘርጋትም እቅድ ይዟል። ባንኮች ለምሳሌ ቀድመው የጀመሩት አሰራር አለ። ዛሬ ደብተር ይዘ የባንክ ደብተር ፓስቡክ ይዘ ባንክ ረጅም ሰዓት የምትቆምበት እዛ ፕሮሴስ የምታረግበት ሁኔታ የለም። አካውንት ውስጥ ገንዘብ ካለ በኤቲኤም ሰዋት አለ። ልክ እንደሱ አውቶቡስም ሲጠቀም ህዝባችን። አዲስ አበባ ደግሞ የአፍሪካ መዲናም ተደርጋ ስለምትወሰድ ዘመናዊ የሆኑ ነገሮች ያስፈልጋቸዋል። እድገቷን የጠበቀ ነገር ሊኖራት ይገባል። ስለዚህ ከዛ አኳያ ለህዝባችን አንደኛ ያቀልለታል። ሁለተኛ አካባቢን ከመጠበቅ ጽዳትን ከመጠበቅ አንጻር የወረቀት ትኬት መጠቀም ራሱ ችግር አለው። ስለዚህ በኢትኬት የተሻለ አገልግሎት ያገኛል ወይ? የኤቲኤም ካርድ ይጠቀማል እሱን አስነክቶ የሚያልፍበት ወደ እሱ እንሄዳለን ብለን ነው የምናስበው። እነዚህ አዳዲስ የቴክኖሎጂ ውጤቶች የሚዘረጉበትን ሂደት የሚደግፈው የዓለም ባንክ መሆኑን የነገሩን አቶ ተሾመ ንጋቱ ከአማካሪዎች መካከል አንዱ ህንድ ውስጥ በመሰለ የህዝብ ማመላለሻ አገልግሎት ተሳታፊ የሆነ ተቋም መሆኑ መልካም ልምድ ያመጣል የሚል ተስፋ እንዲኖር እንዳደረገ ነግረውናል። ለመሆኑ መሰል ዘመነኛ የቴክኖሎጂ ውጤቶችን በስራ ላይ ለመዋል አንጋፋው ተቋም ምን ያክል ጊዜ ይፈጅበታል? በሁለት ሶስት ዓመት ጊዜ ውስጥ ተግባራዊ ይሆናል ብለን ተስፋ እናደርጋለን፣ እንዳያያዛቸው፣ ከዛም ባጠረ ጊዜ ተግባራዊ ያደርጉታል ብለን ነው የምናስበው። አንበሳ የከተማ አውቶቡስ አገልግሎት ድርጅት በአሁኑ ሰዓት አራት ሺህ ገደማ ሰራተኞች አሉት። በቀን ስምንት መቶ አስራ አንድ አውቶቡሶችን በአዲስ አበባና አካባቢዋ አስሰማራል። ከእነዚህ መካከል አምስት መቶ አርባ ሶስት ያክሉ አዳዲስ አውቶቡሶች ናቸው። አዳዲሶቹ አውቶቡሶች አዳዲሶቹ ቴክኖሎጂዎች ተግባራዊ የሚደረጉባቸው እንደሆኑም ሰምተናል። ለአሜሪካ ድምፅ ራዲዮ ሀብታም ስዩም ዋሽንግተን ዲሲ። ሀብታሙን እናመሰግናለን። ለዛሬ ያሉን ቅንብሮች እነዚሁ ነበሩ። አሁን አዳነች ማጠቃለያ ዜና ታሰማለች። የሕዝብ ተወካዮች ምክር ቤት የሽብር ወንጀልን ለመከላከልና ለመቆጣጠር የቀረበውን ረቂቅ አዋጅ አጽድቋል። የኢትዮጵያ ፌዴራላዊ ዴሞክራሲያዊ ሪፑብሊክ አምስተኛው የሕዝብ ተወካዮች ምክር ቤት አምስተኛ ዓመት የስራ ዘመን ስምንተኛ መደበኛ ስብሰባ እየተካሄደ ነው። ነገ በዝርዝር እናቀርባለን። የዩናይትድ ስቴትስ መከላከያ ሚኒስትር ማርክ ኤስፐር ለወደፊቱ በአሜሪካ ኃይሎች ላይ ጥቃት እንዳይከፈት ለመከላከል ስንል አስቀድመን እርምጃ ለመውሰድ ተዘጋጅተናል ብለዋል። የሰሜን ኮሪያው መሪ ኪም ጆንግ ኡን ትላንት ታትሞ በወጣው የአዲስ ዓመት ንግግራቸው ስለ ኒውክሌር ጉዳይ መነጋገሩን በኦፊሴል የተውት እንደማይመስል ተገልጿል። ይሁንና ህዝባቸው ማዕቀብ ለማይነሳበት የረጅም ጊዜ መጻኢ ዕድል እንዲዘጋጅ መልእክት ያስተላልፉ ይመስላል ተብለዋል። ለወራት ያህል አጣብቅኝ ውስጥ የገባው የድርድር ሁኔታ ሊሻሻል የማይችል መሆኑን የሰሜን ኮሪያው መሪ ባደረጉት ንግግር አመላክቷል። የሰሜን ኮሪያ ገዢ ፓርቲ ለአራት ቀናት ያህል ያደረገውን ስብሰባ ሲያበቃ ኪም ባደረጉት ንግግር በዩናይትድ ስቴትስ ላይ የእምቢተኛነትን መንፈስ በማንጸባረቅ ለወደፊቱ ከባድ ሁኔታ ሊኖር ይችላል ሲሉ ህዝባቸውን እንዳስጠነቀቁ ተዘግቧል። ከዩናይትድ ስቴትስ ጋር ባለው የረጅም ጊዜ ፍጥጫ ምክንያት ለወደፊቱ ጠላታዊ መንፈስ ያላቸው ኃይሎች በሚጥሉብን ማዕቀቦች ስር የምንኖር መሆናችንን መገንዘብ ያስፈልጋል ሲሉ የሰሜን ኮሪያው መሪ ለህዝባቸው አስታውቀዋል። ከታይዋን መዲና ታይፔ ወጣ ብሎ በሚገኝ ተራራማ ቦታ አካባቢ ዛሬ አንድ ሄሊኮፕተር አንድ ሄሊኮፕተር ተከስክሶ በአደጋው ከሞቱት ስምንት ሰዎች መካከል የሀገሪቱ ከፍተኛ ወታደራዊ ኃላፊ እንደሚገኙባቸው ታውቋል። አድማጮች የአሜሪካ ድምጽ ራዲዮ የአማርኛ አገልግሎት በየዕለቱ ከዋሽንግተን ዲሲ የሚያስተላልፈው ፕሮግራም የዛሬ ሐሙሱ በዚሁ ይጠናቀቃል። ለዜናው አዳነች ፍሳሐዬ፣ ለቅንብሩ ብርሃን ኃይሉ፣ ዋና አዘጋጁ ሰሎሞን አባተ፣ ለመስተንግደው ቆንጅታየ ነበርን። አብረናችሁ ያመሸነው አብራችሁን ስላመሻችሁ እጅጉን አድርገን እናመሰግናለን። ነገ አርብ ከልዩ ልዩ ዝግጅቶች ጋር እንመለሳለን። አሁን بسلام <applause>